ሰሞኑን በኢትዮጵያ በግብፅና በሱዳን መካከል ስለተፈረመው የአባይ ወንዝ አጠቃቀም መርህ እንዲሁም የግብፁ ፕሬዚዳንት አብዶልፈታህ ኤልሲሲ ዛሬ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤት ያደረጉትን ንግግር አስመልክቶ ዘጋቢያችን እስክንድር ፍሬው የተቃዋሚው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግሯል። ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት፣ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሶስት ቀናት ይፋዊ የስራ ጉብኝት አዲስ አበባ ቆይተዋል። ዛሬ አጠናቀዋል ጉብኝታቸውን። በጉብኝቱ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። እንዲሁም ለህዝብ ተወካዮች ምክር ቤትም እና ለፌዴሬሽን ምክር ቤት አባላት ንግግር አድርገዋል። ከዛ ቀደም ሲልም ፕሮፌሰር እንደሚያስታውሱት በካርቱም ሱዳን፣ ኢትዮጵያና ግብፅ በመርህ ላይ የተመሰረተ ስምምነት ተፈራርመዋል አባይን ውሃ አጠቃቀም በተመለከተ። እንዴት አያችሁት? በተቃዋሚዎች በኩል እስቲ የእርስዎን አስተያየት ይስጡኝ። እነዚህን ሂደቶች እንዴት አያችኋል? ያ በመጀመሪያ ነገር እነዚህን ሁነቶች ፈጣን ናቸው ከሄዳቸው እንግዲህ በሰሞኑ ካርቱም ላይ የተደረሰበትን የመሪ ስምምነቶች የምለውንም እንዲሁ በየኢንተርኔቱ ፖስት ሆኖ ነው ያገኘነው። እሱን አይተን ሳንጨርስም ሀገር ይፋ ጉብኝት ሆነ እና ብዙ ነገሮች እያየን ነው። ለማንኛውም ይህንን በድርጅት ደረጃ ለመገምገምና እንደምታውን ድርጅታዊ አቋም ለመያዝ አልበቃንም። በዚህ ረገድ ኢትዮጵያ ከግብጽም ሆነ ከሱዳን ሌሎችም የአባይ ወይም የናይል ተጠቃሚ ሀገሮች ወይም ባለቤትነት ያላቸው ሀገሮች ጋር በሰላማዊ አግባብ ሰጥቶ በመቀበል መርህ በድርድር መፍትሄዎችን መሻቷን ፈላጊነት እኛም ይዘነው የቆየን ነው። እኔ እንግዲህ የምናገረው በመድረክ ስም ነው። ስለዚህ በዚህ በሰላማዊ አግባብ መፍትሄ ለመሻት ከዚህ በፊት ነው የጦርነት ማስፈራሪያዎች ሌሎች ሌሎችም ሲያደርጉ የነበሩ የግብጽ መሪዎች አሁን በኚኛው ተጠቅጠው ባሉበት ሁኔታ በዚህ በሰላማዊ አግባብ ለመነጋገር እና በሰጥቶ መቀበሉ የድርድር ስልት ጉዳዩን መያዙ የምንፈልገው አቅጣጫ ነው። እሱን ይሰየው ነው የምንለው። ይህንን ስንል ድርድሩ የኢትዮጵያን ጥቅሞች አሳልፎ እንዳይሰጥ ከፍተኛ ጥንቃቄ መደረግ እንዳለበት እምነታችን ነው። ይህንንም የምንልበት መቼም ቀድሞ ከደረሰብን ሁሉ በመነሳት ፍርሃት ብገባን አስደንቅም። ኢህአዴግ መራሽ መንግስት ከዚህ በፊትም ባደረጋቸው የጎረቤታዊ እና ለመቀፋዊ ድርድሮች ላይ የኢትዮጵያን ህዝብና ሀገርም መብት በማስከበር ረገድ ትራክ ሬከርዱ ይሄንን ያህል የሚያስመካ አይደለም። ለዚህም እንደው ቶሎ ብዬ የአልጀርሱን ስምምነት መጥቀስ እችላለሁ። በኢትዮጵያና በኤርትራ መካከል በተከሰተው እንደገና ሊመርመር የሚገባው ነው ብለናል። ይሄ መድረክ አቋም ነው። ኢትዮጵያ ጥቅም የሚከበርበት አይደለም። እኔም ፓርላማ ውስጥ በነበርኩበትም ጊዜ ይህንን አቋም በግልጽ ያስቀመጥነው ነው። እንደገና መታየት አለበት የምል የአሰበር እንድ ነው። የባህር በር ባለቤትነት ጉዳይም እንደዚሁ ኢትዮጵያ ጥቅም የተከበረበት አይደለም የሚል አቋም ነው ያዝ ነው። እነዚህ እነዚህ ከዚህ በፊት የደረሱቱ ሁሉ በዚህም በናይል ድርድርም ላይ ስጋት ቢያሳድር አያስደንቅም። ስለዚህ በዚህ ረገድ ጥንቃቄዎች መደረግ አለባቸው። የተደረሰው የመርህ ስምምነቶች የተባሉቱ ውስጥ ወፍ በረር እንዳየሁት አንዳንድ ስጋቶች ይኖሩኛል። በተለይም በጣም ዝርዝር ጉዳዮች ውስጥ ይገባል። ይህንን የአባይን ግድብ በማስተዳደሩ ረገድ ሁሉ ሳይቀር በዝርዝር ጉዳዮች ውስጥ ይገባል። የአንድ ሀገርን ሉዓላዊነት የሚነካ ደረጃ የሚመስል አንድ ሀገር በሀገር ጉዳይ ውስጥ የሚያከናውናቸውን የዕለት ተዕለት ተግባራት ሁሉ ሳይቀሩ ግድቡ እንዴት ማኔጅ ይደረጋል በአንድ ሀገር አመት ውስጥ የምለውንም ሁሉ መሰማት አለብን ይላል እና እነዚህ ለአንድ ሀገር የምትተዉ መሰረታዊ ሁሉን አቀፍ በሆኑ ጉዳዮች ላይ ተስማምቶ ዝርዝር አፈጻጸሙ ለአንድ ሀገር ለኢትዮጵያ መጠው ሲገባ ለምን ይህንን ያህል ዝርዝር ውስጥ ሁሉ መግባት እንደተፈለገ አገባኝም። ይህንንም እንዳለ የተስማምቶበት ከሆነ ስጋት ይኖረናል እና በአጠቃላዩ እኛ እምነት አንደኛ ስምምነቱ ከመጽደቁ በፊት አሁን እንግዲህ ስምምነት ላይ ደርሰናል ተብሏል። ይሄ መጽደቅ አለበት፣ በሀገሪቱ ሕጋዊ አካል ማለት ነው። ይሄም ከመሆኑ በፊት ለሕዝብ ውይይት ክፍት መሆን አለበት። ይሄ አሁን ስምምነት ተብሎ የተደረሰበት ጉዳይ ከዚህም ሕዝብ ውይይት ግብዓቶች መሰብሰብ ይኖርባቸዋል። አስተያየቶች እና ከባለሙያ ሁሉ ጭምር የሚመነጭው ሁሉ ሊካተቱ ይገባል ነው በመጨረሻም በላይ አጽላቂው ፓርላማ ነው የምንመታለን። እና በእኛ እምነት አሁን ያለው ፓርላማ እንደውም ለዚህ ብቃት የለውም ነው የምንለው። አንደኛው የአንድ ፓርቲ ብቻ ስብስብ ነው ፓርላማው። ሁለተኛ ጊዜውንም ሊያጠናቅቅ ጥቂት ወራት ናቸው የቀሩት፣ ያው ምርጫ ውስጥ ነው ያለ ነው። እና በሚቀጥለው ፓርላማ ውይይት ተደርጎበት የሚጸድቅ ሰነድ ሊሆን ይገባል የሚል እምነት አለኝ። እዚህ ላይ እንግዲህ ፕሮፌሰር ሂደቶች ናቸው ገና አሁን ያሉት የተደረሰ ድምዳሜ የለም። ከሁለቱም ወገኖች እንዲሁም ከሱዳንም እንደሚሰማው ማለት ነው። የስምምነቱን ዝርዝር የሚሰራ ወይም የሚያዘጋጅ ኮሚቴ እንደሚቋቋምም ነው የተገለጸው። ነገር ግን አሁን የተደረሰው ስምምነት በትክክለኛው አቅጣጫን የተደረገ አዎንታዊ እርምጃ ያመለክታል ብለዋል። ለምሳሌ የግብፁ ፕሬዚዳንት አብዱል ፈታ ኤልሲሲ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲናገሩ ሰምተዋቸው ከሆነ ዋነኛው የተሳካው ነገር በሁለታችንም በኩል ፖለቲካዊ ፈቃደኝነትና ቁርጠኝነት መኖሩ ነው ብለዋል። እና ገና ሁኔታዎች በሂደት ላይ እንዳሉ ነው የሚያሳየው። የዓለም አቀፉ አጥኚ ቡድን ጥናቶች መደረግና ሪፖርቶች ይፋ መሆንም ወደፊት የሚጠበቅ ነው። በሂደቱ አጠቃላይ ላይ ምንድን ነው አስተያየታችሁ? ምናልባት አሁን አንዳንድ የሰነስሯቸው አስተያየቶችስ ምናልባት ቀድመው የመጡ አይሆኑም ወይ? ፕሮፌሰር በየ ነው የደረሰበት እኮ ያውቃል። እኛ ከዚህ በፊት ፓርላማ ውስጥ ሁሉ ሆነን የሀገራችን ጥቅም በሚቀበር ደረጃ ነው እነዚህ ያለመቀር ስምምነቶቹ መደረግ ያለባቸው ብለን በሞገትንበት ጊዜ ኢህአደግ ተቀበሉትም ተዉት ይህን ነው ብሎ ያለፈባቸው ጊዜዎች አሉ። እነዚህ ናቸው የስጋታችን ምንጭ የሚሆኑት የመሪዎች ስምምነት የተባለው እነዚህ እነዚህ ጉዳዮች ለቀጣይ ዝርዝር ጥናትና ሙያዊ ምሁራዊ ዓለም አቀፍና ሀገር አቀፍ ከመንግስት ወገንተኝነት ውጭ የሆኑ ባለሙያዎች አጥንቶ የሚያቀርቡቸው ርዕሰ ጉዳዮች ናቸው እስከተባለ ድረስ እዚህ ላይ እኔ ብዙ ችግር አይኖረኝም። በግል ይሄ የውይይት ርዕሰ ጉዳዮች ናቸው፣ በእነዚህ እንነጋገር እነዚህ እየጠሩ ይሄዱ ተብሎ ክፍት የሚሆን ከሆነ ለህዝብ ውይይት ክፍት የሚሆን ከሆነ የሚጸድቀውም ደግሞ እንዲሁ ዝም ብሎ በጣልቃ ገብቶ ያለው ስልጣን ላይ ያለው ፓርቲ ያንን ተቀብያ ያለው ብሎ ከዚህ በፊት እንደሚያደርገው የማይሄድበት ሁኔታ ከሆነ ሂደት ነው እንዳልከው፣ በዚህ እርግጠኛ መሆን እንፈልጋለን። ይሄ ሂደት ነው ወይስ ገዥ የሆነ ስምምነት ነው? ስለዚህ በሂደትነት መቀመጡ ላይ እኔ ችግር አይኖረኝም። ድርጅቴም በዚህ ላይ ጥል ያለው አይመስለኝም። ግን ዋናው ቁም ነገር ሀገራዊና ህዝባዊ ጥቅሞቻችንን አሳልፈው የማይሰጡ አበይት በሆኑ አለምቀፋዊ ስምነቶች ነው ሀገሪቱ መግባት ያለባት የምትለዋን ለማስመር ፈልጌ ነው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር የግብፁን ፕሬዚዳንት ጉብኝት አስመልክቶ ቃለ ምልልስ ሊሰጡን ስለፈቀዱ ስለ ጊዜዎትም በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። እሺ፣ ለተሰጠን ዕድል እጅጉ አመሰግናለሁ።